አድራሽ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም፣ ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ? እግዚአብሔር አምላካችን ዛሬም ደግሞ ታላቅ ምሕረትን አድርጎልን በፊቱ እንድንገኝ ቸርነቱን አስፍቶልናል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን እንቀጥላለን። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር ከወትሮ በበለጠ ሁኔታ ደግሞ ድንቅ ነገርን እገልጦ ያስተምረናል ያሳየናልም። ይህ ደግሞ ለሕይወታችን እርምጃ ለክርስትና ሕይወታችን ጉዞ እጅግ ጠቃሚ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። እግዚአብሔር በተከበበ ከተማ የሚያስደንቅ ምሕረቱን ለልጆቹ ይገልጣል። እግዚአብሔር ሰልፍን እነሆ መምራትና መዋጋትን እንዲሁም ደግሞ ድልን ማድረግን ያውቅበታል። ሰማያዊ በረከቱን ከማዱ እየተካፈልን አብረን እስከ መጨረሻው ሰዓት እንቆያለን። በማስቀደም ግን እማሪ እንጋብዛችኋል። i'm just gonna እናመስግን እግዚአብሔር። እሰማ አማረኝም እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድ ዝም እንዳትል፣ ልቅሶዬን ለደስታ ለወጥክልኝ፣ ማቄን ቀደህ ደስታንም አስታጠቀኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ ይላል ባርያው ዳዊት። ጌታዬና አምላኬ ሆይ ዛሬም ደግሞ የብዙዎቻችንን ለቅሶ ወደ ደስታ የለወጥከ አንተ ነህ። ዝማሬንም ደግሞ የሰጠን አንተ ነህ። ስለዚህ ክብራችን ትዘምርልሃለች፣ ታመሰግንሃለች። ማቃችንን እየቀደድክ እነሆ ችግራችንን ሁሉ ከላያችን ላይ አበሳችንንም ሁሉ ከላያችን ላይ ያስወገድክ ደስታንም ያስታጠቅከን አንተነህና ለዘላለም እናመሰግንሃለን። እግዚአብሔር አባታችንና አምላካችን ሆይ በዚህች ምሽት ደግሞ በመካከላችን የተገልጠ ቃልህን እንድታስተምረን፣ ቃልህን እንድትናገረን፣ ከቃልህም ደግሞ ታምራትን ማየት እንድንችል የልቦናችንን ዐይኖች እንድታበራ እንጸልያለን። በክብርና በግርማ በእኛ መካከል ሁን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ጠማቾች በትላንትናው ክፍለ ጊዜያችን ጌታ አስራ ሁለቱን ሐዋርያት መልአኩን የአሥራ ሁለቱ ሐዋርያት መልእክትና የተጠቀሙበት ዘዴ አስራ ሁለቱ ሐዋርያት ምን መጠበቅ እንዳለባቸው ተመልክተን ነበር። ዛሬም ከዚያው በመነሳት ቀሪውን ክፍል ከቁጥር ሀያ አንድ ጀምሮ እንመለከታለን። መጽሐፍ ቅዱሳችሁን ገለጥ አድርጉና የማቴዎስ ወንጌል ምዕራፍ ዐሥር ቁጥር ሀያ አንድን ተመልከቱ ማቴዎስ ምዕራፍ ዐሥር ቁጥር ሀያ አንድ በመቀጠልም ኢየሱስ ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል ልጆችም በወላጆቻቸው ላይ ይነሳሉ ይገሏቸውማል ይላል የክርስቶስ ወደ ምድር መምጣት ሰውን ለያየ። ከቤተሰብ አንድ ሰው ቢያምንና ሌላው ባያምን በቤት ውስጥ መለያየት ይኖራል። ጳውሎስ በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር አሥራ ስምንት የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኀይል ነውና በማለት ገልጾታል። እስቲ ቁጥር ሀያ ሁለትን አንድ ላይ ደግሞ እንመልከት በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል፣ ይላል። ይህ ጌታ የእርሱ የሆኑትን እስከ መጨረሻው እንደሚጠብቃቸው ያሳያል። በአንዲቱ ከተማም መከራ ቢያሳዩአችሁ ወደ ሌላ አይቱ ሽሹ፣ እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም በማለት በቁጥር ሀያ ሦስት ላይ ይገልጻል። ዓለምን በሙሉ ሳይሆን የእስራኤልን ከተሞች ማለቱ እንደሆነ እናስታውስ። የሰው ልጅ እስኪመጣ ድረስ የሚለው ደግሞ በዓለም ፊት ራሱን እስኪገልጥ ድረስ ማለት ነው። በእስራኤል ሕዝብ ዘንድ የኢየሱስን ማንነት በተመለከተ ትልቅ መለያየት ነበር። ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቃቸው የተለያዩ መልሶችን ሰጡት። እያንዳንዱ ስለ እርሱ ማንነት የተለያየ ግንዛቤ ነበራቸው። በእኛም ዘመን ቢሆን እንዲሁ ነው። ደቀ መዛሙርቱን ሁሉ የሚገዙ መመሪያዎች። አሁን ደግሞ ጌታ ኢየሱስ ለደቀ መዛሙርቱ አጠቃላይ ትዕዛዞችን ይሰጣል። እነዚህ ትእዛዞች በቀጥታ የተነገሩት ለደቀ መዛሙርቱ ቢሆንም እኛን ሁላችን የሚመለከቱ ናቸው። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም በማለት ጌታ ኢየሱስ ክርስቶስ መመሪያውን በማቴዎስ ወንጌል ምዕራፍ አሥር ቁጥር ሀያ አራት ላይ ይገልጣል። ሁልጊዜ በልባችን ልንይዘው የሚገባን አንድ ነገር አለ። ይኸውም የእኛ ጌታ ኢየሱስን የምንወክልና እርሱ በሁሉ ነገር የመጀመሪያና ቅድሚያ ያለው መሆኑን ነው። በነገራችን ሁሉ ጌታን ካላስቀደምን ከእርሱ ጋር ያለን ግንኙነት አስቸጋሪ ይሆንብናል። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብኤል ዘቡኤል ካሉት ሰዎቹንማ እንዴት አብዝቶ አይሏቸው በማለት በማቴዎስ ወንጌል ምዕራፍ አስር ቁጥር ሀያ አምስት ላይ እንደ ገና ጌታ ሲናገር እንመለከታለን። ለክርስቶስ ታማኝ ከሆናችሁ ወገኖቼ፣ ሰዎች ስለ እናንተ ስለሚሉት ነገር አትጨነቁ። ስለ ጌታችን መልካም ነገር አይናገሩም። ኢየሱስ ራሱ ስድብን ከተቀበለ የእርሱ ደቀ መዛሙርት የተሻለ ነገር መጠበቅ የለባቸውም። ቁጥር ሃያ ስድስትን እንመልከት። እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና። የእግዚአብሔር የመጨረሻ ፍርድ አንድ ቀን ባሳዳጆቻችን ላይ ይመጣል። ስለሆነም ውስጣዊና ውጫዊ አኗኗራችንን እያጠራን እንመላለስ። እስቲ ከቁጥር ሀያ ሰባት እስከ ሀያ ስምንት ያለውን ደሞ እናንብብ። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ እያላቸው ይመክራቸዋል። በሌላ አባባል እግዚአብሔርን ፍሩ ማለት ነው። አንድ ጊዜ አንድ ሰው ወደ እኔ ቀረበና ሰላም ካለኝ በኋላ ለምንድነው አንተ እንዲህ ደፋር የሆንከው ብሎ ጠየቀኝ። እኔም በቀላሉ እንዲህ ስል መለስኩለት ወዳጄ ሆይ እግዚአብሔርን ስትፈራ ማንም ምንም እንደማያስፈራህ ተምር ያለው ብዬ መለስኩለት ይህ ደግሞ የዘላለም እውነት ነው ሁለት ድንቢጦች በአምስት ሳንቲም ይሸጡ የለምን ከእነርሱም አንዲቱ ያላባታችሁ ፈቃድ በምድር ላይ አትወድቅም ይላችኋል ምንኛ ደስ የሚል ጥቅስ ነው! ጌታ ስለ እያንዳንዱ ድንቢጥ እንኳን ያውቃል። ጌታ የማያውቃት ወፍ እንኳን የለችም ማለት ነው። ይህን ማስታወስ ምንኛ ታላቅ ነው። ቁጥር ሰላሳ የእናንተስ የራሳችሁ ጠጒር ሁሉ እንኳ ተቈጥሯል ይላቸዋል። እግዚአብሔር ወዳጄ ሆይ ይወድሃል፣ ይወድሻል። ኢየሱስ እናታችን እንኳ ከምትወደን በላይ ይወደናል። ቁጥር ሰላሳ አንድ እንግዲህ አትፍሩ ከብዙ ድንቢጦች እናንተ ትበልጣላችሁ ይላችኋል። እስቲ እናስብ ወገኖቼ እያንዳንዷን ድንቢጥ የት እንዳለች እግዚአብሔር የሚያውቅ ከሆነ እኛም የት እንዳለን ጌታችን ያውቃል። ያለንበትን ቦታ፣ ያለንበትን ሁኔታ ምንም ይሁን ምን ጌታችን እርሱ ያውቃል ወገኖቼ ሆይ፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ፣ በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይላል። ቁጥር ሰላሳ ሁለትና ሰላሳ ሦስትን ተመልከቱ። ይህ ጥቅስ ስለ እርሱ እንድንመሰክር ያነቃቃናል። ምን ጊዜም ቢሆን ደግሞ እንዳንክደው ያስጠነቅቀናል። ይህም ሆኖ ባልባሌ ቦታ ስሙን በመጥራት ጌታን እንዲያዋርዱት መንገድ መስጠት የለብንም። እስቲ ቁጥር ሰላሳ አራት ላይ እናንብብ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ሰላም ፈላጊዎች በዚህ ጥቅስ ትርጉም ይቸገራሉ። ይሁን እንጂ ክፋት ሁሉ እስኪወገድ ሰይጣን የጠላትነት ሥራውን እንደሚቀጥል ይህ ቃል ያሳያል። ክርስቶስ በመጀመሪያ ምጽአቱ ሰላምን ለማምጣት አልመጣም። ኀጢአታውንም በምድር ላይ አለ። እግዚአብሔር ደግሞ ለኀጢአተኛ ሰላም የለውም ይላል። ከቁጥር ሰላሳ አምስት እስከ ሰላሳ ስድስት ያለውን ደግሞ እንመልከት። ሰውን ከአባቱ ሴት ልጅንም ከናቷ ምራትንም ካማቷ ላይ ያይ ዘንድ መጥቻለሁና ለሰውም ቤተ ሰዎቹ ጠላቶቹ ይሆኑበታል ይላል ጳውሎስ በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር አሥራ ስምንት የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኀይል ነውና በማለት ይህንን እውነት ገልጿል በወንጌል ስብከት ብዙ ቤተሰቦች ወንድማማቾችና ዘመዳሞች ተለያይተዋል። በአማኞች ዘንድ አንድነት አለ። ይህ የእነርሱ አንድነት ደግሞ ካልዳነው ዓለም ይለያቸዋል። ቁጥር ሰላሳ ሰባት ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም፣ ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም እያለ ይናገራል። ወገኖቼ ሕይወታችንን ለክርስቶስ ካልሰጠንና ዋጋ ካልከፈልን ስለ ክርስቶስ ራስን አሳልፎ መስጠት ብዙ ማውራት አንችልም። ቁጥር ሰላሳ ስምንት መስቀሉንም የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም ይላል። ለእኔ ሊሆን አይገባውም የሚለውን ቃል ሲናገር ብንሰማው ኖሮ ብዙዎቻችን የተገባን አለመሆናችንን እንረዳ ነበር። ከዚህም የተነሣ ራሳችንን የሰጠን ካልሆንን በስተቀር አይጠቀምብንም። ነገር ግን ለእግዚአብሔር ምስጋና ይግባውና አውጥቶ አይጥለንም። ነፍሱን የሚያገኝ ያጠፋታል። ቁጥር ሰላሳ ዘጠኝ ነፍሱንም ስለ እኔ የሚያጠፋ ያገኛታል ይላል። በዚህ ምድር ላይ በሥጋ የምንኖረውን ሕይወት በእምነት ከሚመጣው ከዘላለማዊ ሕይወት ስጦታ ጋር ያነጻጽራል። አንድ ሰው በክርስቶስ ሲያምን በእምነቱ ምክንያት ሊገደል እንኳን ይችላል። ነፍሱን ስለ ጌታ የሚያጣ ወደ ክርስቶስ የሚያደርሰውን የዘላለምን ሕይወት ይቀበላል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል እያለ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ በምዕራፍ አምስት ቁጥር ስምንት ይገልጻል። እናንተን የሚቀበል ይላል። ከቁጥር አርባ እስከ አርባ ሁለት ያለውን ተመልከቱ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ላንዱ ቀዝቃዛ ጽዋ ውሃን ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም እያለ ይናገራል። በዮሐንስ ወንጌል ምዕራፍ አስራ አምስት ዮሐንስ ወንጌል ምዕራፍ አስራ አምስት ኢየሱስ አለምኔን ይጠላኛል እናንተንም ይጠላችኋል ሲል ይህንን ክፍል ያብራራዋል። እኛ ለእርሱ ያለን ታማኝነት መለኪያ ነቢይና ጻዲቅ ሰው በሚያገኘው ዋጋ ተገልጧል። የኢየሱስን ነቢይነት ከሰበክህ የነቢዩን ዋጋ ትቀበላለህ። እንደ ጻዲቅ ሰው ብቻ ከተቀበልከው የጻዲቅን ሰው ዋጋ ትቀበላለህ። ነገር ግን እንደ ጌታና አዳኝ ከተቀበልከው ሙሉ ዋጋ ትቀበላለህ። ወገኔ ሆይ ዋጋ የሚከፈለው በታማኝነት መጠን መሆኑን ጌታ ግልጽ አድርጎታል በዚህ የድል ጎዳና ላይ ታማኝ ሆነን በርትተን በርሱም ተደግፈን ጽዮንን ከፊት ለፊት እያሰብን መከራውንና ችግሩን ሁሉ በርሱ እየተወጣን ሳንዝል ሳንታክት መጓዝ አለብን የክርስትና ኑሮ የኮንትራት ኑሮ አይደለምና ውድ አድማጮቼ፣ ተጓዥ መንገደኞች መሆናችንን አንርሳ። መንገደኛ ሰው የት እንደሚደርስ ምን እንደሚከውን አስቀድሞ ወስኖ የሚነሣ ነው። ስለዚህም ሁላችንም የክርስቶስ መስቀል መንገድ ተጓዦችንን፣ በርቱ፣ ተበራቱ።

நான் ங்க ரூர்வாண்ட்வன்

አድማጮች ከዚህ በመቀጠል ደግሞ የምዕራፍ አስራ አንድን ትምህርት እናቀርብላችኋለን። የዚህ ምዕራፍ ዋና ሐሳብ ኢየሱስ የመጥምቁ ዮሐንስን ደቀ መዛሙርት ጥያቄ በመመለስ ታላላቅ ታምራትን የሠራባቸውን ከተሞች በመገሰጽና ለግለሰቦች አዲስ ጥሪ በመስጠት አገልግሎቱን ቀጠለ የሚሉት ናቸው። እስቲ ዋና ሐሳቡን አንድ ጊዜ ልድገምላችሁ። የዚህ የምዕራፍ አሥራ አንድ ዋና ሐሳብ ወይም ደግሞ መልእክት ኢየሱስ ክርስቶስ የመጥምቁ ዮሐንስን ደቀ መዝሙርነት ጥያቄ በመመለስ ታላላቅ ታምራትን የሠራባቸውን ከተሞች በመገሰጽና ለግለሰቦች አዲስ ጥሪ በመስጠት አገልግሎቱን ቀጠለ የሚሉት ናቸው። ጌታ ኢየሱስ የመንግሥቱን ሥነ ምግባር አወጀ፣ ታምራት ሠራ። የሆነውን ሁሉ እንዲያውጅ ደቀ መዛሙርቱን ላከ። እነርሱም በእስራኤል ከተሞች ሁሉ ተጓዙ። አሁንስ ሰዎች ኢየሱስን የሚቀበሉት እንዴት ነው? ኢየሱስ ክርስቶስ ስለ መሆኑ የተሰጠው መልስ ምንድን ነው? በአንድ ቃል መልሱን ልስጣችሁ። መልሱ እርሱን አለመቀበል ነው። ይህ ምዕራፍ በኢየሱስ አገልግሎት ላይ ለውጥ መሆኑን የሚያሳይ ነው። በቁጥር ሀያ ስምንት ወይም ደግሞ ከቁጥር ሀያ ስምንት እስከ ሰላሳ አዲስ መልእክት ሲሰጥ እናያለን። ከንስሐ ጥሪ ውጪ የሆነ መልእክት ሲሰጥ እንመለከታለን። እስቲ ማቴዎስ ምዕራፍ አስራ አንድ ቁጥር አንድን እናንብብ። ኢየሱስም አስራ ሁለቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ ይላል። እነርሱን ከላከ በኋላ እርሱም ሊሰብክና ሊያስተምር ወጣ። ለሰው ሁሉ የእግዚአብሔርን ቃል የማሰማትን አስፈላጊነት ያሳየናል። ይህ ክፍል ኢየሱስ በዮሐንስ ደቀ መዝሙርነት ጥያቄ ቀረበለት። ዮሐንስም በወኅኒ ሳለ ቁጥር ሁለት የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለት ላከ። በማቴዎስ አራት ቁጥር አሥራ ሁለት መጥምቁ ዮሐንስ ወደ ወይኒ እንደ ተጣለ ተመልክተናል። ዮሐንስ በወይኒ ቢሆንም ጌታ ኢየሱስ የሚሠራቸውን ታምራት ሁሉ ይከታተላል ወይም ደግሞ ይከታተል ነበር። የዮሐንስ ደቀ መዛሙርት ኢየሱስን በመመልከት ለዮሐንስ ያሳውቁት ነበር። ዮሐንስ በበኩሉ የእስር ቤቱ በር ተከፍቶ የሚወጣበትን ቀን ይጠብቅ ነበር። ምክንያቱም ኢየሱስ የመጣው መንግሥቱን ሊመሠርትና ሊነግስ እንደሆነ ያስብ ነበርና። ቁጥር ሦስት የሚመጣው አንተ ነህን? ወይስ ሌላን ጠብቅ? አለው። የመጣው ንጉሥ በዚህ ጊዜ ውስጥ ሥልጣኑን መያዝ ነበረበት። በዮሐንስ አስተሳሰብ ጌታ ዙፋኑ ላይ ለመውጣት በጣም ዘግይቷል። ጌታ ለዮሐንስ ጥያቄ የሰጠውን መልስ እንመልከት። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። እውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ ለድዎችም ወንጌል ይሰበካል፣ በእኔም የማይሰናከለው ሁሉ ብፁ ነው ይላል ጌታ። የኢየሱስ መልስ የማይረሳ ነው። ኢሳይያስ ምዕራፍ ሰላሳ አምስት ከቁጥር አራት እስከ ስድስት ያለውን ደግሞ እንመልከት። ኢሳይያስ ምዕራፍ ሰላሳ አምስት ከቁጥር አራት እስከ ስድስት ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜ የውሮች ዐይኖች ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደ ሚዳቋ ይዘላል፣ የዲዳም ምላስ ይዘምራል፤ በምድረ በዳ ውሃ፣ በበረሃም ፈሳሽ ይፈልቃልና ይላል። ኢየሱስ ክርስቶስ ንጉሥ ሲሆን የመሲህነትም መለያ አለው። ይህንን ነበር ለዮሐንስ ደቀ መዛሙርት በሰጠው መልስ የተናገረው። ዮሐንስ እነዚህን የመሲሁን መለያዎች ተገነዘባቸው። ሌላ Thank you wele nen la le ጌታ የተወደዳችሁ ክቡራን አድማጮች የዛሬው ዝግጅታችን እዚህ ላይ አበቃ። እግዚአብሔር ከመጀመሪያ እስከ መጨረሻው ድረስ ስለመራን ስሙን እጅግ አድርገን እናመሰግናለን። ደህና አደሩ ቺገገያልያችንብ ke na wa re ne ne ta ha je ne de re se so da tin ku ne ya di ne ka ni si ga ne ba shi ni tan du ya de ya ni ye me ne ta wa ja je ne de સ્પેટી કોરાલી કાં સેલેરા લેલેની મેગાડી ઇયેસુસી દેલેન્ડી દિનાલેની ઉ કગેના